ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልኝ፣ ውድ የአገር ልጆች ዞተር ሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እነው ተጀምሯል። ባሳለፍነው ሳምንት ኤሮስፔስ ምህንድስና ላይ ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን ይታወቃል። ኤሮስፔስ ኢንጂነሪንግ ማለት ምንድን ነው? ስፔስ ላይ ያሉ ነገሮችን የኢንጂነሪንግን አፕሊኬሽን ተጠቅመን ስፔስ ላይ ያሉ ነገሮችን የምናይበት ወይም ደግሞ የምንሰራበት ወደ ስፔስ የምንሄድበት ስፔስ ላይ ብዙ ነገሮች አሉ። እነዚህን ስፔስ ላይ ያሉ ነገሮችን የምናጠናበት ማቴሪያል፣ ሁሉም እንደ ሳተላይት፣ ድሮን የመሳሰሉ ነገሮች የሚሰሩት በኤሮስፔስ ኢንጂነሪንግ አማካኝነት። በዛሬው መሰናዷችን ደግሞ ስለ ጂኦ ስፓሻል መረጃ ትንተና ለቁልፍ ውሳኔ አሰጣጥ ያለውን አበርክቶ የሚያወሳ መሰናዶ እናስደምጣችኋለን። ቆይታችሁን ከኤፍኤም አዲስ 97 ነጥብ 1 ከምድር እስከ ሕዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። እርስ በእርስ በተሳሰረና ውስብስብ በሆነ ዓለም ውስጥ የት የሚለውን ጥያቄ መረዳቱ ምንና ለምን የሚለውን ሐሳብ የመገንዘብ ያህል ወሳኝ ነው። ስለ ዓለም ያለንን ግንዛቤ በመቅረጽ እና በተለያዩ ዘርፎች ላይ ውሳኔዎችን ለመስጠት በምድር ላይ ያለው መረጃ እንደ ዋነኛ መሳሪያ ሆኖ ያገለግላል። መሬት ላይ ስላለው ማንኛውም ነገር ግንዛቤ ለማግኘት ደግሞ የጂኦስፓሻል መረጃ አስፈላጊ ነው። እንደ አየር ንብረት ያሉ ዓለም አቀፋዊ ተ ተግዳሮቶችን ለመፍታትና የዕለት ተዕለት ጉዞአችንን ለማሳለጥ የጂኦስፓሻል መረጃን መጠቀም ግድ ይላል። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በስፔሻል ዲቪዥን ሰፖርት መሪ ስራ አስፈጻሚና ተመራማሪ የሆኑት ዘይን አቻሜለ የጂኦስፓሻል መረጃ ምን እንደሆነና መገኛቸውም ኬት እንደሆነ ያብራሩልናል። መጀመሪያ ስፓሻል ዳታ ስፓሻል ምንድን ነው የሚለውን መጀመሪያ ስናይ፣ በጣም ሰፊ ሀሳብ ነው። ይህም ማንኛውም ነገር ከስፔስ ጋር ግንኙነት ያላቸው በመሬት ላይ የሚገኝ በውቅያኖስ ላይ የሚገኝ እንዲሁም ደግሞ ከመሬት በስር የሚገኝ ማንኛውንም ማዕከል የሚዳስስ መረጃ ማለት ነው፣ ስፓሻል ስንል ማለት ነው። ጂኦ ስፓሻል የሚለውን ስናይ ደግሞ ስፔሲፊክ እናደርገውና መሬት ላይ ና ከመሬት ጋር ግንኙነት ያላቸውን ነገሮች የሚያጠቃልል መረጃ ጆስፓሻል ይባላል። አጠቃላይ የጆስፓሻል መረጃ ምንድን ነው የሚለውን ከእንት ለማለት ያህል አጠቃላይ በገጸ ምድር በከርሰ ምድር እንዲሁም በኤንቫይሮመንቱ ላይ ያሉ አካላትን እንዲሁም ደግሞ የሰዎችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እና መልካምድራዊ ገጽታዎችን የሚያሳይ የጂኦግራፊ መገኛ ያለው ከተለያዩ መረጃዎች የምናገኘው ከሳተላይት መረጃ፣ ከላይዳር፣ ከጂፒኤስ፣ ከተለያዩ መረጃዎች የምናገኛቸው መረጃዎች ጂኦስፓሻል መረጃ ይባላል ማለት ነው። ስለዚህ ይህን የጂኦስፓሻል መረጃ እንዴት ነው ሞዴል የምናደርገው ወይም ደግሞ እንዴት ነው የምንወክለው የሚለውም ብናይ በሁለት መንገዶች መወከል እንችላለን። አንደኛው አማርኛ ተርም ብዙ የለውም፣ ቬክተር ይባላል። በተለይ ደግሞ ዲስትሪክት የሆኑ መረጃዎችን እንደ መንገድ ቤቶች ምናምን አይነት መረጃዎችን ቬክተር እርዳታ በሚባል ሞዴል ሞዴል እናደርጋቸዋለን። ስለዚህ ነጥብ፣ መስመርና ፖሊገን መረጃዎችን በማለት በሱ ሞዴል ይደረጋል ማለት ነው። እንደ የዝናብ መጠን እና ሌሎች አይነት መረጃዎችን ደግሞ ኮንቲኒስ የሆኑ መረጃዎችን ደግሞ ራስተር በሚባል ሞዴል ሞዴል ይደረጋሉ። እሱም የፒክስል ኤክስይ እንትኖችን በመያዝ በፒክሰል መረጃ ዳታ ሞዴል ሞዴል ይደረጋሉ ማለት ነው። ስለዚህ በእነዚህ በሁለት በዋናነት በሁለት እንትኖች ሞዴል ይደረጋሉ። ምክንያቱም ከተለያዩ የምናመጣቸው መረጃዎች ሞዴል ካላረክሻቸውን ኢንተርፕሬት ወይም ደግሞ አናሊሲስ መስራት ስለማይቻል ማለት ነው በሱ ሞዴል ይደረጋሉ። ከየት እናገኛቸዋለን? እንደዚህ አይነት መረጃዎችን ካለን በዋናነት ከሳተላይት መረጃዎች ከዚህ በፊት በነበሩ ሀገር ውስጥም ባሉ ከሀገር ውጭም ባሉ ሳተላይት መረጃዎች የምናገኛቸው መረጃዎች አሉ። የአየር ላይ ምልከታ ወይም ደግሞ ኤሪያል ሰርቬይ የምንለው በእሱም የሚገኙ መረጃዎች አሉ። ፕላስ ደግሞ የተለያዩ ሴንሰሮችን የተለያዩ ተቋማት የሚገጥማቸው ሴንሰሮችን በመጠቀም የምናገኛቸው መረጃዎች አሉ። የጂፒኤስ ወይም ደግሞ ግሎባል ፖዚሽኒንግ ሲስተም የምንለው እነሱንም መረጃዎች በመጠቀም የተለያዩ የሕዝብ ተሳትፎ ወይም ደግሞ ክራውድ ሶርሲንግ የምንለው ከነሱም ኤክስዋይ ሎኬሽን እንዲኖራቸው በማድረግ በዚህ መንገድም መረጃዎችን ማግኘት ይቻላል እና ጆስፓሻል መረጃ የምንላቸው ከነዚህ ከመሳሰሉት የምናገኛቸው መረጃዎች አጠቃላይ የጂኦስፓሻል መረጃ እንላቸዋለን ማለት ነው። የጂኦስፓሻል መረጃ ትንተና ከጂኦግራፊያዊ አካባቢዎች ጋር የተያያዙ ንድፎችን ለመለየት የሚያስችል መረጃን የመመርመርና የመተርጎም ሂደት ነው። በዙሪያችን ስላለው ዓለም በመረጃ ላይ የተመሰረተ ውሳኔን ለመስጠት የመሬት መረጃ ትንተናን ማካተት ያስፈልጋል። የጂኦስፓሻል መረጃ ከተገኘ በኋላ ጥቅም ላይ እንዲውል ትንታኔ ማድረግ የግድ ነው። በስፔሻል ዲቪዥን ሰፖርት መሪ ስራ አስፈጻሚና ተመራማሪ የሆኑት ዘይን አቻሚለ የጂኦስፓሻል መረጃ ትንታኔ ምንነትን እንዲህ ይገልጹልናል። ወደ ትንተናው ስንመጣ ስፓሻል ትንተና እነዚህን የሰበሰብናቸውን መረጃዎች ጥቅም ላይ እንዲውሉ የምናደርግበት ፕሮሰስ ስፓሻል ትንተና ይባላል ማለት ስፓሻል ትንተና የምንለው የቦታ ወይም ደግሞ የጂኦግራፊ መረጃዎችን ከነገሮች ከተለያዩ አካላት እንዲሁም ከአካባቢው ጋር ያላቸውን ግንኙነት በኮምፒውተር ወይም ደግሞ በተለያዩ ሶፍትዌሮች በመታገዝ የሚመረምርና ድብቅ የሆነውን ማናውቀውን ለእኛ የማይታየውን ነገር እንዲወጣና እንዲታይ የምናደርግበት ግንዛቤ ለማግኘት ነገሮችን የት እንደሚገኙ እርስ በርስ ደግሞ እንዴት ኢንተግሬት ያደርጋሉ ወይም ደግሞ እንዴት ይዛመዳሉ የሚለውን የምንተነትንበት ዘዴ ያላቸው ስፓሻል ትንተና ይባላል። የሰው ልጅ አዳዲስ ቦታዎችን ለማወቅ በነበረው ሰፊ ፍላጎት አካባቢውን እንዲቃኝ አስገድዶታል። ይህ የዳሰሳ ዘመን በጂኦስፓሻል መረጃ እድገት ውስጥ ትልቅ ለውጥ አሳይቷል። የጂኦስፓሻል መረጃ ለትክክለኛው የካርታ ስራ አዲስ የአሰራር ሂደት እንዲጀመር መንገድ መክፈት ችሏል። 20ኛውና ኛውና 21ኛው ክፍለ ዘመን በዘርፉ የቴክኖሎጂ እድገትን በማከል አዲስ የጂኦስፓሻል መረጃ ዘመን እንዲፈጠር ምክንያት ሆኗል። በስፔሻል ዲቪዥን ሰፖርት መሪ ስራ አስፈጻሚና ተመራማሪ የሆኑ የሆኑት ዘይናቻ ሚለ የጂኦስፓሻል መረጃ ታሪካዊ ዳራን እንዲህ ባለ መልኩ ይገልጹልናል የጂኦስፓሻል መረጃ ና ትንታኔ ከየት ወዴት የሚለውን ስናይ በጣም ረጅም ታሪክ አለው ወደ በጣም ረጅም ታሪክ የሚያስቆጥር ነው ከቅድመ በሶስት ዋና ዋና እንትኖች ታሪኮች ማየት እንችላለን የመጀመሪያው የቅድመ ዲጂታል ወይም ደግሞ ዲጂታላይዜሽን ከመፈጠሩ በፊት የነበረው ታይም በተለይ ባህላዊ የካርት አሰራር የነበረበትን ዘመን ነው የእሱን ታይምስ ና የስፓሻል ትንተና ቴክኖሎጂዎች ከመፈጠራቸው በፊት የቦታ መረጃ ና ትንተና በተለምዶ የሚከናወን የነበረበት ዘመን ነው። ይህ ሂደት በዋነኝነት በእጅ የተሰሩ ካርታዎች፣ ማንዋሊ የምንሰራቸው ካርታዎች፣ የጂኦሜትሪ መሰረታዊ መርሆች እና በቦታ ምልክቶች ወይም ደግሞ የግራውንድ ሰርቬይ የምንለው ማለት ነው፣ በሱ ላይ ያተኮሩና የተመሰረቱ ነበሩ። ሰዎች የመሬት ድንበሮችን ለመለየት፣ ለግብርና ምቹ የሆኑ ቦታዎችን ለመለየት ግን ማንዋል በሆነ የካርታ አሰራር ዘዴ ይጠቀሙባቸው የነበሩ ዘዴዎች ናቸው። በተለይ በአስራ ዘጠነኛው ክፍለ ዘመን የሳይንሳዊ ትንታኔ ዘዴዎች በመሬትና በቦታ መረጃዎች ላይ ተግባራዊ መሆን ተጀምረዋል። ከዛ ጊዜ ጀምሮ ለምሳሌ የጂኦሎጂካል ካርታዎች፣ የአየር ንብረት ካርታዎች እንዲሁም ደግሞ የተለያዩ የሰዎችን እንቅስቃሴ የሚያሳዩ ካርታዎችን በእጅ እየሰሩ ይጠቀሙበት የነበረበት ጊዜ ነበር ማለት ነው። እንዲሁም ደግሞ በ1834 ለምሳሌ የፈረንሳዊ ኢኮኖሚስት የነበረ ሉዊስ ፍራንስ የሚባል ተመራማሪ የኮሌራ ወረርሽኝ እንዴት ይሰራጫል የሚለውን የሞቱትን ቁጥር በቀለም ለይቶ የዛን የወባ ስርጭት በቀለም ለይቶ የሞቱትንም አይዴንቲፋይ አድርጎ ያሳየበት እንትን ነበረ በዛ ዘመን ማለት ነው። ሁለተኛውን እንትን ስናይ ደግሞ የአውሮፕላንና የካሜራዎች መፈጠር ነው። በዛ ዘመን ላይ ደግሞ ለምሳሌ የፈረንሳይ ፎቶግራፈር ካስፖርድ ፍላክሲስ የሚባል በ1858 አየር ላይ የሚንሳፈፉ ፊኛ ወይም ባሎን የምንለው እሱን በመታገዝ የመጀመሪያውን የአየር ካርታ ማንሳት ችሏል። በተለይ የአውሮፕላን እንዲሁም የካሜራ ፈጠራ በተለያየ ምድርን በወፍ በረር ወይም ደግሞ በርድ ቪው በምንለው ለማየትና የምድር ገጽታን አውሮፕላን ላይ በሚጠመዱ ካሜራዎች በማንሳት ስለምድር ምድር መረጃዎችን ማግኘት እንዲቻል ያደረገበት ዘመን ነበር ማለት ነው። ስለዚህ ማንዋሊ እነሱ የነበሩ ኤሪያር ፎቶግራፎችን ኢንተርፕሬት በማድረግ የተለያዩ መረጃዎችን ይሰጡ ነበር በዛ ታይም ማለት ነው። ሶስተኛው ዘመን የጃይስ ውልደት የምንለው ነው ወይም ደግሞ ጂኦግራፊክ ሲስተም የምንለው ማለት ነው። እሱ የተፈጠረበት ዘመን ነው። በተለይ የጂአይኤስ አባት ብለን የምንጠራው ሮጀር ቶምለሰን የምንለው ተመራማሪ በ1963 ለካናዳ መንግስት የመሬት ቆጠራ ስራ የመጀመሪያውን ኦፕሬሽን ጂኦግራፊያዊ መረጃ ስርዓት ወይም ጂአይኤስ የሚለውን ማለት ነው በማዘጋጀት ጥቅም ላይ ያዋለበት ጊዜ ነበረ። ሶ ስራው በአሁኑ ጊዜ በበርካታ መስኮች የጁስፓሻል ትንተናን የማዕዘን ድንጋይ የተጣለበትና አብዛኛውን የጁስፓሻል ትንተናዎችን የምንሰራበት ሶፍትዌርም፣ አናሊስም፣ ቴክኖሎጂውም ጃይስ እያለ የምንጠራው በተደጋጋሚ በተለያዩ አጋጣሚዎችም የምንጠቀምበት ተርም ነው ማለት ነው። ስለዚህ ከሱ ውልደት ጊዜ ጀምሮ እስካሁን ድረስ ባለው ደግሞ በደንብ እየተሻሻለና ዘመናዊ የሆነ ዲጂታል እየሆነ የመጣበት ታይም ነው ማለት ነው። በተለይ የሪሞት ሴንሲንግ ቴክኖሎጂዎች እድገቶች፣ ይሄ የሳተላይት ኢሜጅሪዎች፣ ሳተላይቶች ኦን መደረጋቸው በተለያዩ አጋጣሚዎች በተለይ አሁን የላንድ ሳት ቴክኖሎጂ የመጀመሪያው የሳተላይት መረጃ ነው። ስለዚህ እነሱ ከመምጣታቸው ጊዜ ጀምሮ ያለው በደንብ መረጃዎችንም ዲጂታሊ ማግኘት የተጀመረበት አናሊሱንም ዲጂታሊ ማድረግ የተጀመረበት፣ እንዲሁም ደግሞ ለተለያዩ ተቋማትም ተደራሽ የተሆነበት የመጣበት ጊዜ አለ። በተለይ ጆስፓሻሉን ብቻ ሳይሆን የስታስቲካል መረጃውንም ኢንተግሬት በማድረግ በደንብ አድቫንስ እየተደረገበት የመጣበት ጊዜ ደግሞ አሁን ላይ ነው ማለት ነው። ኢንፊውቸር ራሱ የአርቲፊሻል ኢንተሊጀንስና ማሽን ለርኒንግ የምንላቸው ኮንሴፕቶች እየጨመሩ መምጣታቸው በደንብ አውቶሜትድ የሆነ አሰራሮች እንዲመጡና ለተለያዩ ተብ ተቋማትም በተለያየ ጊዜ ተደራሽ መሆን እንዲቻልበት ማድረግ እንዲችሉ ፊውቸር ያለው ፊውቸሪቲም በደንብ ጥሩ አጋጣሚ ነው ብዬ አስባለሁ። ስለዚህ ባጭሩ የጂኦ ስፓሻል ቴክኖሎጂ ወይም ደግሞ የጂኦ ስፓሻል መረጃ የጂኦ ስፓሻል ትንተና ሂደቱ ምን ይመስላል ካልሽኝ በአጭሩ ይሄን ነው የሚመስለው፣ ግን ሰፊ ታሪካዊ ዳራ አለው። የጂኦ ስፓሻል መረጃን በአግባቡ አገልግሎት ላይ ለማዋል በርካታ ዘርፎች በህብረት እንዲሰሩ ያስፈልጋል። መረጃው በሚፈለገው ልክ ጥቅም እንዲሰጥ፣ ሰዎች ስለ ሁኔታው በቂ መረጃ ሊያገኙ የሚችሉበት መንገድ መመቻቸት አለበት። በሀገራችን ኢትዮጵያ የጂኦ ስፓሻል መረጃ አጠቃቀም ምን ለሚለው ጥያቄ ዘይናቻም ተከታዩ ተከታዩን ምላሽ ሰጥተውናል። ሮ መረጃዎች ወይም ሮ ጆስፓሻል መረጃዎች የእኛም ተቋም ይሰበስባል በተለያዩ ተቋማትም ተደራሽ እንዲሆኑ እናደርጋለን። ከዛ መረጃዎችን ተደራሽ ከማድረግ ባሻገር ደግሞ በተጨማሪ ደግሞ በተለይ የእኛም ስራ አስፈጻሚ ስፓሻል ሰፖርት መሪ ስራ አስፈጻሚ ነው የሚባለውና ይህም መሪ ስራ አስፈጻሚ የተቋቋመበት ም ዋናው አላማ ሮዳታዎችን የተለያዩ ትንተናዎችን በመስራት የተለያዩ ተቋማት ለውሳኔ ሰጪ የሚሆኑ በመረጃ ላይ ቤዝድ ያደረጉ ትንተናዎችን እየሰራ እንዲሰጥ ነው። ይሄም ስራ አስፈጻሚ ተቋቋመው ማለት ነው። ስለዚህ ለተለያዩ ተቋማት ችግሮቻቸውን በማየት ልጁ ስፔሻል መረጃዎችን በመጠቀም ምን አይነት ነገሮችን ልናግዝ እንችላለን የሚለውን ከለየም በኋላ የተለያዩ ትንተናዎችን በመስራት ማለት አንድ ሶርስ ብቻ አይደለም የምትጠቀሚው። ከብዙ አይነት ሶርሶች መረጃዎችን በመሰብሰብ እነሱን መረጃዎች ኢንተግሬት በማድረግ ሞዴሎችን ዲቨሎፕ በማድረግ የተለያዩ ሴናሪዮዎችን ሴናሪዮ ዋን ኦር ሴናሪዮ ሁለት ሴናሪዮ ሶስት ያልሽ የተለያዩ አማራጮችን በመዘርዘር ከነዚህ አማራጮች መካከል ደግሞ የተሻለ አውትፑት የሚሆነው ወይም ደግሞ የተሻለ ሊያግዝ የሚችለው ለውሳኔ ሊያግዝ የሚችለው ውጤት የቱ ነው የሚለውን በደንብ አይዲንቲፋይ በማድረግ እነዛን የጥናት ውጤቶች ወይም ደግሞ የትንተና ውጤቶች ለተቋማቶች ተደራሽ እናደርጋለን ማለት ነው። በሌላ ሳይድ ደግሞ ሮዳታዎችን ወስደው የተለያዩ መረጃዎች ራሳቸውም ትንተናዎችን ይሰራሉ። ከነሱ አቅም ውጭም የሆኑትና የእኛን እርዳታ የሚፈልጉ ከሆነ ደግሞ እኛ ትንተናዎችን በመስረት ተደራሽ እናደርጋለን። የጂኦስፓሻል መረጃ ዘርፈ ብዙ ጠቀሜታ እንዳለው ከዚህ ቀደም ወደ እናንተ ባደረስነው የተለያዩ ዝግጅቶች ማቅረባችን ይታወቃል። ከውሳኔ አሰጣጥ ጋር ያለውን ግንኙነት በስፔሻል ዲቪዥን ሰፖርት መሪ ስራ አስፈጻሚና ተመራማሪ የሆኑት ዜይና ቻሚለ እንዲህ ይገልጹልናል። ቀኑ ልንወስናቸው የምንችላቸው ምን፣ እንዴት እና የት የሚሉትን ነገሮች የምንወስንበት ሂደት ውሳኔ ይሆናል። ለዚህም ከውሳኔ ጋር እንዴት ይገናኛል ጆስፓሻል እንትንካልሽኝ ደግሞ እሱን ለማብራራት ያህል፣ ለምሳሌ በየለቱ የወደፊት ሕይወታችን የሚያስተካክሉ ውሳኔዎችን እናደርጋለን። የት መኖር እንዳለብን ኢንዲቪዥዋል ስታስቢው ማለት ነው። የት መኖር እንዳለብን የምንፈልገው የሙያ ዘርፍ የቱ እንደሆነ ወይም ደግሞ የምንፈልጋቸውን አገልግሎቶች የት የት ነው ማገኛቸው። ለምሳሌ ዛሬ ከቤት ወጥቼ ወደ ስራ ቦታ ለመሄድ ወይም ደግሞ የሆነ አገልግሎት ለማግኘት ስፈልግ የት የሚለው ነገር ይመጣል ማለት ነው። ከኢንዲቪዥዋል ካሰብ ነው ማለት ነው። ከማህበረሰብ አንጻር ስናስበው ደግሞ የመሰረተ ልማት፣ የህዝብ አገልግሎቶች እንዲሁም ደግሞ የልማት ውሳኔዎችን ለመወሰን ስናስብ እንደ ማህበረሰብ የት የሚለውን እና እንዴት የሚለውን ሀሳብ ይመጣል ማለት ነው። ከመንግስት ወይም ደግሞ ከሀገር አንጻር ስናይ ደግሞ ኢንቨስትመንት ለማሳደግ የት ኢንቨስት ላድርግ የሚለውን ለማሰብ የተለያዩ ያሉን ሪሶርሶች አሎኬት ለማድረግ ወይም ደግሞ ዲስትሪቢዩት ለማድረግ የት ነው ለማ እንዴት የሚለውን ከማሰብ አንጻር መንግስትም የሚወስናቸው ውሳኔዎች ይኖራሉ ማለት ነው። ስለዚህ ከማህበረሰብ ከአንድ ኢንዲቪዥዋል ሰው እስከ አገር ድረስ ያሉ የተለያዩ በየቀኑ የምንወስናቸው ውሳኔዎች አሉ። የእነሱን ውሳኔዎች ስናይ ደግሞ ከስፓሻል ጋር ወይም ከቦታ ጋር የተገናኙ ናቸው። እያንዳንዱ ውሳኔዎች አብዛኛዎቹ ማለት ነው። ስለዚህ እጁ ስፓሻል የሚለው መረጃ ወይም ደግሞ የሚለው ትንተና በጣም አስፈላጊ ነው ማለት ነው። የጆ ስፓሻል መረጃ ወይም ደግሞ የጆ ስፓሻል ትንተና ውጤቶች በውሳኔ አሰጣጥ ላይ ትልቅ ተጽዕኖ አላቸው። ይህም የሚሆኑ በተለይ በቦታ ላይ የተመሰረቱ መረጃዎችን በመተንተን ትክክለኛና ወይም ደግሞ በመረጃ ላይ የተመሰረተ ውሳኔ ለመስጠት እንዲያስችለን ጁስፓሻል ቴክኖሎጂን ወይም ደግሞ ጁስፓሻል መረጃ መጠቀም የግድ ይሆንብናል ማለት ነው። እያንዳንዱ ሂደቶቻችን ከቦታ ጋር የተገናኙና የተሳሰሩ ስለሆኑ ማለት ነው። ጥናቶችም እንደሚያሳዩ ከሰማኒያ ፐርሰንት በላይ የሚሆኑ መረጃዎች ከቦታ ጋር ዝምድና አላቸው። ስለሆነም ከግለሰብ ጀምሮ እስከ ትላልቅ ሀገራዊ ብሎም ዓለም አቀፋዊ ተቋማት የሚከናወኑ ውሳኔዎች ቅድም እንዳብራራሁላችሁ ማለት ነው ቦታን ይነካል፣ በቦታ ይደገፋል ማለት ነው። የጆስፓሻ መረጃ ትንተና በተወሰነ ቦታ ላይ ያሉ ሁኔታዎችን በትክክል ለመገምገም ያግዛል። ይህም ውሳኔዎችን ከመወሰናችን በፊት በመረጃ ላይ የተመሰረተ ውሳኔ እንድንወስን ያግዘናል ማለት ነው። ዛሬ እዚህ ነው የሚሄደው ብዬ ቀድሜ የሆነ ቦታ ከመሄዴ በፊት በየት ነው የሚሄደው፣ የትኛው አቋራጭ ነው ወይም ደግሞ በየትኛው ቦታ ለምሳሌ መንገድ አይዘጋም የሚለውን ቀድሜ ካወቅኩኝ አቋራጭ በሆነው ታይምም፣ ገንዘብም፣ ሶርስም እቆጥባለሁ ማለት ነው። ስለዚህ በመረጃ ላይ የተመሰረተ ውሳኔ እንድንወስን ያግዘናል ማለት ነው። ስፓሻል መረጃ በአጭር ጊዜ ውስጥ ብዙ መረጃዎችን ለመተንተን ያስችላል። አሁን የተለያዩ መረጃዎች ነው አንድ ውሳኔ ለመወሰን ከብዙ አንግል ነው የምናየው፣ ከብዙ ዳይሬክሽን እናየዋለን። ስለዚህ ብዙ አይነት መረጃዎች፣ ብዙ አይነት ሴክተሮች እንነካለን ማለት ነው። እነዚህ መረጃዎች በቀላሉ ብጭ ስፔሻል ግን በቀላሉ በአጭር ጊዜ ውስጥ መተንተንና ማየት ይችላሉ። ስለዚህ ከዚህ አንጻር ይሄ ይሆናል፣ ከዚህ አንጻር ይሄ ይሆናል፣ ከዚህ ደግሞ ይሄ ይሆናል። ስለዚህ ይሄንን ነው ማድረግ ያለብኝ የሚል ውሳኔ ለመወሰን ሁሉንም መረጃዎች በአንዴ ኦቨር ላይ አድርገን ማየት የሚያስችለን ቴክኖሎጂ ስለሆነ ያለምንም ማንዛዛት መረጃዎችን በቀላሉ ማግኘት የሚያስችልና ውሳኔም ለመወሰን ይረዳኛል ማለት ነው። ለዚህ ጊዜንም አጭር ያደርጋል። በቀላሉ የብዙ አይነት መረጃዎችንም አንድ ላይ ለማየት ያግዛል ማለት ነው። በአስፈላጊ በሆነ ሰዓት አስፈላጊውን ነገር በአስፈላጊ ቦታ ለማድረግ ያግዛል። ለምሳሌ ያለን ሪሶርስ በጣም ሊሚትድ እንደሆነ ይታወቃል፣ በሀገራችንም ያለው ሪሶርስ። ይህንን ሪሶርስ ግን በየትኛው ጊዜ ለየትኛው አካባቢ ነው ማድረስ ያለብኝ የሚለውን በተለምዶ የምንሰራቸው አሰራሮች አሉ። ግን ከነሱ በተሻለ መንገድ ግን ለየትኛው አካባቢ ምን አይነት ሪሶርስ ነው የሚያስፈልገው፣ መቼ ነው የሚያስፈልገው የሚለውን ስፓሻል ትንተና በጣም ያግዛል፣ ይረዳል ማለት ነው። ስለዚህ የሚፈለገውን ነገር በሚፈለገው ጊዜና በሚፈለገው ቦታ ለማድረስ ቴክኖሎጂዎች ስፔሻል ቴክኖሎጂ በዚህ ያግዛል፣ ውሳኔን ያግዛል ማለት ነው። የዕለቱ ከምድር እስከ ህዋ መሰናዷችን ያዳምጣችሁትን ይመስል ነበር። በቀጣይ ሳምንት ከዚህ ቀጣይ ክፍል እናስደምጣችኋለን። ቆይታችሁን ከምድር እስከ ህዋ መሰናዶ ጋር ስላደረጋችሁ ምስጋናችን ከልብ ነው። ፕሮግራሙን በማዘጋጀት በኩል ፍጹም አለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት ደግሞ ሰብስቤ አይሉ ነኝ። ከሌሎች የኤፍኤም አዲስ 97.1 ዝግጅቶች ጋር መልካም ቆይታን እንመኛለን። ሰላም ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ